ሱዳንና ኢትዮጵያን የሚያገናኘው መንገድ ተከፈተ። በግጭት ምክንያት ለ25 ቀናት ዝግ ሆኖ የቆየው ሱዳንና ኢትዮጵያን በንግድ የሚያገናኘው ገላባት መተማ ዮሐንስ መንገድ ዛሬ መከፈቱን የምዕራብ ጎንደር ዋና አስተዳዳሪና የአካባቢው ነዋሪዎች ገለጹ። የሱዳን መንግስት መንገዱን ከሶስት ቀናት በፊት መክፈቱን ማስታወቁን የገለጹት የምዕራብ ጎንደር ዞን አስተዳዳሪ ቢክስ ወርቄ በኢትዮጵያ በኩል ደግሞ ዛሬ መከፈቱን ተናግረዋል። የመንገዱን መከፈት በሁለቱ አገራት መካከል ያለውን ሰላማዊ ግንኙነት እንደሚያጠናክርና በንግድ እንቅስቃሴውም ጠቃሚ የሆነ አስተዋጽኦ እንደሚኖረው ተናግረዋል። ዘገባው የአስቴር ምስጋናው ነው። እንደሚከተለው ታቀርበዋለች። በባቄላ ና ቡና ንግድ እንደተሰማራ የሚናገረውና ሱዳን ገላባት የሚኖረው ሱዳናዊ ይማም ኦመር መንገዱ በመከፈቱ ደስታቸውን ከገለጹት የአካባቢው ነዋሪዎች አንዱ ነው። ዛሬ ስራህን ጀምረሃል? በቤት እሸ

የኢትዮጵያ የኢትዮጵያና የሱዳን ዜግነት ያላቸውን ነጋዴዎች በቋንቋቸው እንዲገበያዩ የማስተርጎም ስራ እንደሚሰራ የተናገረው ገላጋይ ውበት ዛሬ ለሀያ ቀናት ያህል ቆመው የነበሩ ነዳጅ ጨኝና ሌሎች መኪኖች ወደ ሱዳን መስመር ሲገቡ መመልከቱን ተናግረዋል። አሁን በመከሰቱ ግን ሁላችንም ያው ደስተኛ ነን። የሱዳንና የኢትዮጵያ ሕዝቦች ሲገናኙ እንትን እያሉ የተላቀሱ ነው የተገናኙተኝ። ማለት ብዙ ጊዜ የተለያየተው እንደቆዩ እንደተከፈተ የጋዝ ከሱዳን ወደ ኢትዮጵያ የሚሄዱ በዚህ ቁመ የነበሩ መኪኖች ወደ ውስጥ ገብተዋል። ከዚህም ባህር ዛፍች ነው ወደ ውስጥ የሚገቡ ያው እንትን የጉምሩክ ስነስርዓቱን አንንትን ብለው እየተዘጋጁ ነው ያሉ ለመሻገር ማለት ነው። ወዴት ነው የሚሻገሩት? ወደ ገላባት፣ ወደ ገላባት ሊሻገሩ ነው ወደ ሱዳን ማለት ነው። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢክስ ወርቄ ሰኔ 21 ቀን በወረዳው በአብድራፊ ከተማ አስተዳደር እና በምዕራብ አርማጭሆ በኩል ባሉ የድንበር አዋሳኝ አካባቢዎች የተከሰተውን የድንበር ግጭት ተከትሎ የገላባት መተማ ዮሐንስ መስመር መዘጋቱን አስታውሰዋል። ከ25 ቀናት በኋላ ዛሬ መንገዱ መከፈቱን ተናግረዋል። ቀደም ብሎ የተከፈተው በሱዳን በኩል ያለው የመንገዱ ክፍል መሆኑንም አብራርተዋል። በሱዳን ወታደራዊ መንግስት በኩል ጋሚ ሲዘጋ ሲከፈትም ቆይቷል። በዚህ በግ አልኳ አካባቢ በአሴር አካባቢ ያሻግረው በመተኮሳቸው ምክንያት ያንን ምክንያት አድርገው ይህንንም መስመር በሱዳን በኩል እንዲዘጋ ወስነው በሩ ዘግተውት ቆይተዋል። ይሁን እንጂ የሁለቱ ሀገራት መሪዎች ናይሮቢ ላይ በተደረገ ስምምነት ያለው ውጥረት ረግቦ አሁን ደግሞ ስለዚህ በዛሬው ዕለት ኦፊሻሊ መስመሩ ተከፍቶ እንቅስቃሴ ጀምረዋል። አሁንም ሲከፍቱ ኦልሬዲ እንቅስቃሴ ጀምረዋል። በአካባቢው ማህበረሰብ የሚፈጥረው የገበያ ትስስር እና ደስታ ከፍተኛ ባሊ ያለው ያው መከፈቱን ተከትሎ ከፍተኛ የነዳጅ የጫኑ መኪኖችም ከወደኛም የተለያዩ እንጨትም ምንም የጫኑ መኪኖች እንቅስቃሴ ጀምረዋል ማለት ነው። በሁለቱ ሀገራት ድንበር አካባቢ የሚታየው የጸጥታ ሁኔታ መሻሻል በመሪዎች መካከል የተካሄደውን ውይይት ተከትሎ የመጣ ነው። ጠቅላይ ሚኒስትር አብይ አህመድ ከሰላሳ ዘጠነኛው የኢጋድ የመሪዎች ጉባኤ ጎን ለጎን ከሱዳን የሽግግር መንግስት ሉዓላዊ ምክር ቤት ሊቀመንበር ሌተናል ጄኔራል አብዱልፈታህ አልቡርሃን ጋር በናይሮቢ መወያየታቸው ይታወሳል። የመሪዎቹን ውይይት የተከታተሉት የጠቅላይ ሚኒስትር ዶክተር አብይ አህመድ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ለሀገር ውስጥ መገናኛ ብዙኃን እንደገለጹት መሪዎቹ የሁለቱን ሀገራት የቆየ ወዳጅነት ማጠናከር እንደሚገባ ተስማምተዋል። ከድንበር ጋር ተያይዞ የሚነሱ ችግሮችን የአፍሪካ ሕብረትን ጨምሮ የዓለም አቀፍ ተቋማትን ባሳተፈ መልኩ በመፍታት የሁለቱን ሀገራት መተማመንን ማጠናከር እንደሚገባ የኢትዮጵያና የሱዳን መሪዎች መስማማታቸውንም አምባሳደር ሬድዋን ተናግረዋል። ይህንን ስራ ሊያሳልጥ የሚችል ኮሚቴ መቋቋም እንዳለበትም መሪዎቹ መነጋገራቸውንም ጠቅሰዋል። ጠቅላይ ጠቅላይ ሚኒስትር አብይ አህመድ እና የሱዳኑ የሽግግር መንግስት ሉዓላዊ ምክር ቤት ሊቀመንበር ሌተናር ጄኔራል አብዱልፈታህ አልቡርሃንን ከውይይቱ በኋላ በሰጡት መግለጫ ተመሳሳይ የሰላም ሀሳብ ማንጸባረቃቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ጎንደር።